መስግኛለው የእጆቹን ጥበብ መልኬን ያየው በልዩነቴ አፈጣጠሬን ዱላረከኝ ተገርሜ ዝቅብያለ መስግኛለው የእጆቹን ጥበብ መልኬን ያየው በልዩነቴ አፈጣጠሬ ጥበት ካፈራ እጅና አፈራ አርጎ ሰራኝ ከሴት እንደገና ልጅነት ያላየው ጎልማሳ አባቴ ዳግም ተጸንሶ ልጅ ሆነ ለናቴ። ይገርማል፣ ይገርማል የሰው ልጅ ተፈጥሮ ዘመኑ ሲያበቃ ሲኖር ተሰውሮ አካሉ ቢበድን ስጋው ቢቀበር ያው ነው መንፈሱ ሰንቶ የሚነው! አ

ይገርማል ይገርማል የሰው ልጅ ተፈጥሮ፣ ዘመኑ ሲያበቃ ሲኖር ተሰውሮ፣ አካሉ ይበድን ስጋው ቢቀበር፣ ያው ነው መንፈሱ ሰንቶ የሚኖር።